ደቡብ ሱዳን ውስጥ የባሰ ሁኔታ እንዳይፈጠር የተባበሩት መንግሥታት ድርጅት እየጣረ ነው ብለዋል። ዋና ጸሐፊው አንቶኒዮ ጉቴሬዥ በጋምቢያው ድኅረ ምርጫ ሁኔታ በተከሰተው ቀውስ ምክንያት ትልቅ ግጭት እንዳይነሳ ድርጅቱ የተደረገውን ዓለም አቀፍና ክልላዊ ትብብር አሞግሰዋል። የአሜሪካ ድምጽ ራዲዮ ዘጋቢ ማርጋሬት በሽር ከኒውዮርክ የተባበሩት መንግስታት ድርጅት ዋና ጽህፈት ቤት የላከችውን ዘገባ አዳነች ስሳየ ታቀርበዋለች። አንቶኒ ጉተሬስ አዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ተሳትፈው ከተመለሱ በኋላ ለጋዜጠኞች በሰጡት መግለጫ ነው ይህን የተናገሩት። በግጭቱ በተበጫጨቀችው ደቡብ ሱዳን ያለው ሁኔታ አስከፊ ነው ሊባባስም ይችላል ብለዋል። ደቡብ ሱዳን ውስጥ የሚካሄደው ብሔራዊ ንግግር በሀቅ አካታች እንዲሆን የአፍሪካ ህብረትና የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ኢጋድ እሳቸውን በተገኙበት ስምምነት አድርገዋል። ከደቡብ ሱዳን ፕሬዚደንት ሳልቫኪር ጋርም ተገናኝተው እንደተነጋገሩ ገልጸዋል። ከሳልቫኪር ጋር በተገናኘንበት ወቅት የተባበሩ መንግስታት ድርጅት ተልእኮ በደቡብ ሱዳን ውስጥ በበለጠ ነጻነት ለመንቀሳቀስ እንዲችል እና የክልላዊ ጥበቃ ኃይል በቦታው እንዲመደብ የተሻለ ትብብር እንዲኖረን ተስማምተናል። የአፍሪካ ሀገሮች በደቡብ ሱዳን መረጋጋት እንዲኖር ለመርዳት አራት ሺህ የሚሆኑ ወታደሮች እንዲመደቡ ሀሳብ አቅርበዋል። ደቡብ ሱዳን ውስጥ ለሶስት ዓመታት ያህል ሲካሄድ በቆየው ግጭት ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ወታደሮቹን የምታዋጣው ኬንያ እንድትሆን ስምምነት መደረጉን ዋናው ጸሐፊ ጠቁመዋል። በቅርቡ ጋምቢያ ውስጥ በተካሄደው ምርጫ ተሸኙ ፕሬዚደንት ያህያ ጃሜ ከስልጣን አልወርድም በማለት አንገራግረው እንደነበር ይታወሳል። ከምርጫ በኋላ ስለ ተከሰተው ቀውስ ጉተሬስ ሲናገሩ ታዲያ ክልላዊ ትብብር ሲኖር ሊገኝ ስለሚችለው ውጤት የጋምቢያ ጉዳይ አሳይቷል ብለዋል። እርምጃ ሊወሰድ ይችላል። ለዲሞክራሲ፣ ለሰብአዊ መብትና ለሰዎች ነፃነትን መቆም ይቻላል። በአካባቢው መከፋፈል ካለ የተባበሩ መንግስታት ድርጅት ተገቢ ምላሽ ለመስጠት ይቸገራል። ስለ አፍሪቃ መነገር ያለበት ቀውስን መሰረት በማድረግ ሳይሆን አህጉሪቱ ባላት መሰረት ላይ ነው ብለዋል ጉተሬስ። አፍሪካ በኢኮኖሚ አድጋለች፣ የስኬት ወሬዎችም አሏት። ግጭቶችን ማስወገድ የሚቻለውም አካታች የሆነ ዘላቂ ልማት ሲኖር ነው በማለት አንቶኒዮ ጉተሬስ አስገንዝበዋል።